ስፖርት ጤና ይስጥልኝ። አድማጮች እንደምን ቆይታችኋል? የስፖርት ጥንቅራችንን ይዘን ቀርበናል። የኢትዮጵያ ብሔራዊ የእግር ኳስ ቡድን ከኒጀራቸው ጋር ለአፍሪካ ዋንጫ የማጣሪያ የመልስ ግጥሚያውን በነገ ዕለት በአዲስ አበባ ስታዲየም እንዲያካሄድ ተወስኗል። ቀደም ሲል ጨዋታው ይካሄዳል ተብሎ ቀጠሮ ተይዞ የነበረው በባህር ዳር ከተማ ነበር። ባለፈው ሳምንት ወደ ኒጀር አቅንቶ በአንድ ለዜሮ ሽንፈት የተመለሰው የኢትዮጵያ ብሔራዊ ቡድን ከምድቡ የመጨረሻ ደረጃ ላይ ይገኛል። በፎርሙላ አንድ የመኪና ሽቅድምድም ሌዊስ ሐሚልተን ዳግም ክብረ ወሰን ሰብሯል። በአውሮጳ የኔችልግ ግጥሚያ በርካታ ውድድሮች ተከናውኗል። የጀርመን ብሔራዊ ቡድን ዩክሬንን በጨዋታ በልጦ ሲያሸንፍ የእንግሊዝ ቡድን በቤልጂየም ብሔራዊ ቡድን ሽንፈት ገጥሞታል። አብራችን ቆዩም። የኢትዮጵያ ብሔራዊ የእግር ኳስ ቡድን ከኒጀር ጋር ያለውን የመልስ ጨዋታ በአዲስ አበባ ስታዲየም እንዲያካሄድ ተወሰነ። ጨዋታው ይካሄዳል ተብሎ የነበረው በባህር ዳር ስታዲየም ነበር። ውድድሩን በታቀደለት መሰረት ባህር ዳር ስታዲየም ማከናወን ያልተቻለው የባህር ዳር ስታዲየም በደረሰበት ጥቃት በረራ ማካሄድ ስላልተቻለ ነው ተብሏል። የባህር ዳር አየር ማረፊያ በደረሰበት ጥቃት የአውሮፕላን በረራ የተቋረጠ በመሆኑ የጨዋታውን ቦታ ለመቀየር አስገዳጅ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን በፌ ገጹ ላይ አስፍሯል አሁን በሰሜን ኢትዮጵያ ባለው ወቅታዊ የጸጥታ ሁኔታ ና ባሳለፍ ነው አርብ የባህር ዳር አየር ማረፊያ አቅራቢያ የደረሰው የሮኬት ጥቃትን ተከትሎ የአፍሪቃ እግር ኳስ ኮንፌዴሬሽን ካፍ አዲስ አበባ ላይ ጨዋታው እንዲደረግ መወሰኑም ተገልጧል የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላውን በበኩላቸው እንደሚከተለው አስረድቷል የተፈጠረውን ነገር ጠዋት ላይ ስለተሰማ የመነጋገር እድሎች ተፈጠሩ ከዛም ይ ለጀኔራል ሴክሬታሪው ማሳውቁ ለሌሎችም ማሳውቁ፣ በተቻለ መጠን ደግሞ ኒጀሮችንም የማግባባት ስራ መስራት መቻል አለባቸው የሚል ነገር ስለነበረ፣ ፕሬዚዳንታችንም ከኒጀር እግር ኳስ ፌዴሬሽን ፕሬዚዳንት ጋር እንደዚሁ በስልክ በቀጥታ ተወያይተዋል። እሳቸውም አይ ችግር የለው መፍታት እንችላለን እኛ ሁላችንም አፍሪካውያን እስከሆነ ድረስ ያለብንን ችግር እንረዳለን፣ እንፈተዋለን የሚል ነገር ነበራቸው። በመካከል ደግሞ ግን ያው ወደ ግብፅም የማለትም አዝማሚያዎች ነበሩ። መጨረሻ ላይ እኛም ኦፊሻል ደብዳቤ ለካፍልከን የአዲስ አበባ ስቴዲየም በጊዜያዊነት ለዚህ ጨዋታ ብቻ ለዛውም ገደቦች ተቀምጦበት ውድድሩ እንዲካሄድ የሚል ነገር ነው የተወሰነው። አቶ ባህሩ ጨዋታው አዲስ አበባ ስታዲየም እንዲደረግ የተወሰነበትን ሂደት ባስረዱበት ወቅት ጨዋታው ከኢትዮጵያ ውጭ ሊካሄድ የሚችልባቸው እድሎች ተፈጥረው እንደነበረም ጠቅሷል። የብሔራዊ ቡድኑ አሰልጣኝ ውበቱ አባተ በበኩላቸው በኢትዮጵያ እግር ኳስ ፌዴሬሽን ጽሕፈት ቤት ዛሬ ከሰዓት በሰጡት ጋዜጣዊ መግለጫ ብሔራዊ ቡድኑ ከኒጀር ጋር ማክሰኞ ላለበት የአፍሪቃ ዋንጫ የምድብ ማጣሪያ በጥሩ መንፈስ ላይ እንደሚገኝ ተናግሯል። ዋሊያዎቹ ኒያሚ ላይ አንድ ለዜሮ ሽንፈት ያጋጠማቸው ሲሆን የምድ ግቡን ግርጌ ይዘው ነገ አዲስ አበባ ውስጥ የሚደረገውን ጨዋታ ይጠብቃሉ። እንዲያም ሆኖ አሰልጣኝ ውበቱ ኒያሚ ላይ ያዩት ቡድናቸው ጥሩ እንደነበር ተናግሯል። የሶስተኛ ዙር ጨዋታችን ከኒጀር ጋር ባለፈው አርባ አከናውነናል። ውጤቱን እንደሰማችሁት በኒጀር አንድ ለዜሮ ተሸንፈናል። በአጠቃላይ ከጉዞ ጀምሮ እዛ መልካም ቆይታ ነው የነበረን። ጨዋታውን አስመልክቶ እንግዲህ ባቀድነው መንገድ ጨዋታውን ለማከናወን ጥረት አድርገናል። ከልጆቹ ሜዳ ላይ ያየሁት ከጠበቁት በላይ የነበረ ጥረት ነው የነበረ የነበረው ውጤት ይዞ ለመምጣት ውጤት ብቻ ሳይሆን በምንፈልግበት መንገድ ባመንንበትና በተዘጋጀንበት መንገድ ላይ ልንሄድ የምንችለውን ርቀት ለማሳየት በታማኝነት የሚችሉትን ለማድረግ ሞክረዋል እና ከመቼውም ጊዜ በተሻለ የተሻለ ልበ ሙሉነት እንዲሰማን የሚያስችል እንቅስቃሴ አድርገዋል ብዬ ነው የማስበው። ይሄን ዝም ብሎ በሞራል ሳይሆን ከጨዋታው በኋላ የቪዲዮ ትንተናቸውን ካየን በኋላ ደግሞ የበለጠ ቁጥሮች የሚያሳዩት ያንን ነገር ስለሆነ ማለት ነው። የዛሬው ጋዜጣዊ መግለጫ በዋናነት በጨዋታው ዙሪያ ያጠነጠነ እንደነበር መግለጫውን ከስፍራ የተከታተለው ጋዜጠኛ ኦምና ታደለ የላከልን ዘገባ ይጠቁማል። ነገ በሚደረገው ጨዋታ ደጋፊዎች ወደ ስታዲየም እንዲገቡ አልተፈቀደላቸውም። ሀያ ጋዜጠኞች ብቻ ጨዋታውን እንዲታደሙ የካፍ የጨዋታ ጸጥታ ቁጥጥር ኮሚቴ አባል መወሰናቸውም ታውቋል። የኢትዮጵያና የኒጀር ግጥሚያን ብቻ እንዲያስተናግድ ፍቃድ የተሰጠው የአዲስ አበባ ስታዲየም በካፍ የታገደ ነበር። ባሳለፍነው ሳምንት አርብ ማታ ከኒጀራቻው ጋር በኒያሚ ከተማ ጄኔራል ሴኒ ኩንትቼ ስታዲየም ውስጥ የተጋጠመው የኢትዮጵያ ብሔራዊ ቡድን የተሸነፈው ከረፍት መልስ በተገኘች ፍጹም ቅጣት ምት አንድ ለዜሮ ነበር። ኒጀርን አሸናፊ ያደረገችውን ብቸኛ ግብ በሰባ አራተኛው ደቂቃ ላይ ከመረብ ያሳረፈው ዩሱፍ ኦማሩ ነው። በዚህችም ብቸኛ ግብ ከምድቡ የመጨረሻ ደረጃ ላይ ይገኛል የነበረው የኒጀር ቡድን ሶስት ነጥብ ይዞ በግብ ክፍያ በመብለጥ የመጨረሻ አራተኛ ደረጃውን ለኢትዮጵያ አስረክቦ ሶስተኛ መሆን ችሏል። ምድቡን አይቮሪኮስት በስድስት ነጥብ ትመራለች። ተመሳሳይ ነጥብ ያላት ማዳጋስካር በግብ ክፍያ ልዩነት ሁለተኛ ደረጃ ላይ ትገኛለች። በአውሮፓ ኔሽን ሊግ ግጥሚያዎች በሳምንቱ ማሳረጊያ ላይ በርካታ ጨዋታዎች የተከናወኑ ሲሆን የስፔኑ ተከላካይ ሰርጂዮ ራሞስ ሁለት ጊዜ ፍጹም ቅጣት ምት መሳቱ በርካቶችን አስደምሟል። አንበሉ ሰርጂዮ ራሞስ ለሁለት ጊዜያት የተገኙትን ፍጹም ቅጣት ምቶች ለስዊዘርላንዱ ግብ ጠባቂ ያንዞመር ነበር ያስታቅፈውም የ34 ዓመቱ ሰርጂዮ ራሞስ ቅዳሜ ዕለት ለሀገሩ ስፔን ሲሰለፍ ለ177ኛ ጊዜ ነበር። ስዊዘርላንድ ስፔንን አንድ ለዜሮ እየመራች የተሰጠውን ፍጹም ቅጣት ምት በግብ ጠባቂው በስተቀኝ በኩል መጥቶ ያን ሶመር ተወርውሮ ኳሷን ግብ ከመሆን አጨናግፏል። ሁለተኛዋንም ፍጹም ቅጣት ምት በተመሳሳይ አቅጣጫ መጥቶ ያው የስዊዘርላንድ ግብ ጠባቂ ተወርውሮ ይዞበታል። ለስፔን ቡድን 23 ጊዜ ግብ ማስቆጠር የቻለው ሰርጂዮ ራሞስ ሁለት ፍጹም ቅጣት ምቶችን በአንድ ጨዋታ ማምከኑ መነጋገሪያ ሆኗል። በዚህ መሰረት ስፔን ከስዊዘርላንድ ጋር አንድ እኩል ተለያይታለች። ስፔን ዩክሬንን ቅዳሜ ዕለት ሶስት ለአንድ ያሸነፈችው ጀርመንን ነገ ማታ ትጋጠማለች። ምድቡን ጀርመን በዘጠኝ ነጥብ ትመራለች። ስፔን በ በስምንት ነጥብ ትከተላለች። ዩክሬን በስድስት ነጥብ ሶስተኛ ናት። ስዊዘርላንድ ሶስት ነጥብ ይዛ በምድቡ ግርጌ ላይ ትገኛለች። ትናንት ቤልጂየም እንግሊዝን ሁለት ለዜሮ አሸንፋለች። ኦስትሪያ ሰሜን አይርላንድን ሁለት ለአንድ እንዲሁም ግሪክ ሞልዶቫን ሁለት ለዜሮ ድል አድርጓል። ዴንማርክ አይስላንድን ሁለት ለአንድ ቼክ ሪፐብሊክ እስራኤልን አንድ ለ ዜሮ አሸንፏል። ፖለንድ በጣሊያን የሁለት ለዜሮ ሽንፈት ገጥሞታል። ሀንጋሪና ሰርቢያ አንድ እኩል ተለያይቷል። ስሎቫኪያ ኮሶቮን ሁለት ለዜሮ አሸንፋለች። ፖርቹጋል በፈረንሳይ አንድ ለዜሮ የተሸነፈችው ቅዳሜ ዕለት ነበር። ካለፈው ሳምንት አንስቶ ቅዳሜና እሁድን ጨምሮ በርካታ ሀገራት ግጥሚያቸውን ያከናወኑ ሲሆን ግጥሚያዎቹ ነገም ይቀጥላሉ። yeme makinası kedim ፎርሙላ 1 የመኪና ሽቅድምድም ብሪታንያዊው አሽከርካሪ ሌዊስ ሃሚልተን አዲስ ክብር ወሰን መስበር ችሏል። ከዚህ ቀደም በጀርመናዊው ሚሻይል ሹማር ተይዞ የቆየውን ለስድስት ጊዜያት የፎርሙላ 1 የዓለም ክብረ ወሰን በመስበር ለሰባተኛ ጊዜ ማሸነፍ ችሏል። ሌዊስ ሃሚልተን በቱርክ ግራንድ ፕሪ ሽቅድምድም በማሸነፍ በፎርሙላ አንድ የዓለም ውድድር ለሰባተኛ ጊዜ ባለድል መሆን ችሏል። ሌዊስ ሃሚልተን በውድድሩ መጀመሪያ ላይ ስድስተኛ የነበረና የአየር ሁኔታውም ለሽቅድምድሙ ፈተና በሆነበት ውድድር በማሸነፉ እጥፍ ድርብ ደስታ ተሰምቶታል። ቃላት ያጥረኛል ብሏል ባጭሩ ከድሉ በኋላ በሰጠው ቃለ መጠይቅ ደስታውን ሲገልጥ። በየጊዜው በድል ላይ ድል የሚጎናጸፈው ይኸው የመርሴዴስ ድንቅ አሽከርካሪ ገና ሌሎች ድሎች እንደሚጠብቁትና በማሸነፍ እንደማይረካ ቀደም ሲል ገልጧል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተ ጋፍቶ ስለሽነኝ መልካም ጊዜ። ጤና ይስጥልኝ።